ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዝደንት፣ የኢትዮጵያ አገር አቀፍ 2013 ምርጫ የትግራይ ክፍለ ሀገርና ሌሎች በቁጥር አነስተኛ ከሆኑ የምርጫ ሂደቶች ባሻገር ተጠናቋል። የእናት ፓርቲም በዘንድሮ አገር አቀፍ ምርጫ ከስድስት መቶ በላይ እጩዎችን አሰልፎ ነበር። የምርጫ ውጤታችሁ ምን ይመስላል? ሂደቱስ እንዴት ነበር? እግዚአብሔር ስልኝ እንግዳ ስላደረጋችሁኝ፣ ወደ ምርጫ ውጤታችን ከሜሌ በፊት እንዲሁ በአጠቃላይ የገባንበትን አካሄድ እዛጋ ትንሽ ገለጽ ለማድረግ ልሞክር። ምክንያቱም ውጤታችን ስኬታማ ነበርን ወይስ አይደል አልነበርም የሚለው ነገር እሱ ነው የሚናገረው ብዬ ነው። ወደዚህ ምርጫ በምንገባበት ጊዜ እንደምታውቁት ሁሉም ኢትዮጵያ እንደሚያውቀው ምዝገባ ምስክር ወረቀታችንን ባገኘን በሀያ ስምንት ቀናት ጊዜ ውስጥ ነበር እጩዎቻችንን ማስመዝገብ የጀመርነው የእጩ ምዝገባ የተጀመረው። በዛም ወቅት እንሳተፍ ወይስ አንሳተፍ የሚል ነገር በእኛም አካልም የሆነ ውይይት ክርክርም ማለት ነገር ነበር ካገኘን አጋጣሚውን እና ኢትዮጵያ ደግሞ ወይንን የምትሻ ከሆነ የግድ መግባት አለብን ብለን ነው እዛ ጋ የገባነው። ነገር ግን አንድ አላማ ወይ ደግሞ አንድ ግብ ለራሳችን አስቀምጠን ነው እዛ ጋ ያለፍነው። በአጋጣሚ ሆኖ አሁን ከሰሞኑ ሲነገር ኢትዮጵያ አሸንፋለች የሚል አባባል በጣም በሰፊው ይነገራል እና እኛም በዛ ወቅት ጊዜ ወደ ምርጫ በምንገባበት ጊዜ ከዚህ ምርጫ ኢትዮጵያ አሸናፊ የሆና መውጣት አለባት ብለን ለራሳችን አስቀምጠናል። ኢትዮጵያ አሸናፊ የሆና መውጣት አለባት ብለን በምናስቀምጥበት ጊዜ ግን ዝም ብሎ በድፍኑ አሸናፊ የሆና መውጣት ሳይሆን ኢትዮጵያ አሸናፊ የሆና መውጣት ማለት ምን ማለት ነው የሚለው ነገር ለራሳችን አስቀምጠን ነው ዛጋ የተነሳ ነው ሰ ምንድን ነው ያለው። ሀገራችን በቅርብ ጊዜ ታሪኳ በጣም የከፋ በሚባልበት አይነት ሁኔታ ውስጥ ነው እያለፈች ያለችው። የያዝነው የያዝን ሁለት ሺ አስራ ሶስት ዓመተ ምህረትን ብቻ ስንመለከት በተለያዩ የሀገራችን ክፍሎች እርስ በርስ መጋደል፣ መጠፋፋት በጣም በጣም በከፋ አይነት ሁኔታ መጠፋፋት የነበረበት አይነት ጊዜ ነበረ። ይሄ አመት እያሳልፍን ያለ ነው። ሰሜናዊ የሀገራችን ክፍል ውስጥ ትግራይ ላይ ያለውን ሁኔታ እዛ ጋር በደንብ አድገን እንመለከተዋለን። ይሄ ሀገራዊ ጉዳያችን በሚሆንበት ጊዜ ከውጭ ደግሞ ስንመለከት ከሱዳን ጋር ያለን የድንበር ፕሮብለም አንደኛው ትልቅ ተግዳሮት ነው ኢትዮጵያ የገጠማት። ሁለተኛ ከዚህ ከአባይ ግድብ ጋር በተያያዘ ከግብፅና ከሱዳን ጋራ ደግሞ በጋራ ሁለት ሆኖ ደግሞ የነበረ ብንፍጥጫ ነገር አለ። እነኚህ ሁሉ ነገሮች ለኢትዮጵያ ምቹ ሁኔታ ወይ ደግሞ መልካም ሁኔታ ውስጥ እያለፈች ያለችበት ሁኔታ ያለኝ ያለው። ይሄ እንደዚህ ባለበት አይነት ሁኔታ በስልጣን ላይ ያለው መንግስት ደግሞ የዛሬ ስድስት ዓመት በሚመረጥበት ጊዜ እንዴት እንደተመረጠ ሁሉም ሰው ያውቋል። መቶ በመቶ የምክር ቤቱን ኢህአዴግ ብቻውን ተረክቦ እዛ ጋር የገባበት አይነት ሁኔታ አለ። ከዚም በፊት የነበሩትን ምርጫዎች በደንብ ባልገናቃቸዋለን። አሁን ምርጫው በምን አይነት ተካሄደ አይደለም። የዛሬ ዓመት ምርጫ መካሄድ ነበረበት። ያ የዛሬ አመት ምርጫ አለመካሄዱ በኮቪድ ምክንያት ምንም አይነት ችግር የለበትም። ፓርቲ ምንም አይነት ጥያቄ እዛ ጋር ያስነሳው ነገር የለም። ምክንያቱም የወቅቱ ሁኔታ ያስገደደበት ሁኔታ ነው። ነገር ግን አንድ አመት ኦልረዲ ከዛ ጋር አልፏል። ይህንን አንድ አመት በሚያልፍበት ጊዜ በያለው መንግስት ላይ ባለው መንግስት ላይ የህጋዊነት ጥያቄ የሚያስነሳበትና እያስነሳ ያለበት አይነት ነገር አለው። መስከረም ሰላሳ ሁለት ሺህ አስራ ሶስት አመተ ምህረት ጀምሮ ያለው መንግስት ህጋዊ መንግስት አይደለም ተብሎ በጣም የተነገረበት አይነት ነገር አለ እንዲህ አይነት ሀገር በጣም በአጣብቅኝ ውስጥ ባለችበት ሁኔታ ሀገር በአጣብቅኝ ውስጥ ባለችበት ሁኔታ እንደገና መንግስት ደግሞ የህጋዊነት ጥያቄ ደግሞ የሌጂትመሲ ጥያቄ የሚነሳበት መንግስት ደግሞ ማለት የበለጠ ነገሮችን ሀገርን ወደ በለጠ ክፉ አጣብቅኝ ውስጥ የበለጠ እንደሚከት እዛ ጋር አስቀምጠን፣ ቢያንስ ቢያንስ እንደ ግብ አድርገን እዛ ጋር ያስቀመጥነው የህጋዊነት ጥያቄ የማይነሳበት መንግስት ኢትዮጵያ እንዲኖረት ያስፈልጋል። ያ ማለት ምን ማለት ነው? የህጋዊነት ጥያቄ የማይነሳበት መንግስት ማለት በቃ በምርጫ የተመረጠ መንግስት። ያ ምርጫ የተጭበረበረ ሊሆን ይችላል፣ ያ ምርጫ የተምታታ ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ግን ፕሮሰሱን ተከትሎ ሂደቱን ተከትሎ የምርጫ ሂደቱን ተከትሎ የተመረጠ መንግስት፣ የሚመረጠው መንግስት ጥሩ መንግስት ወይ ደግሞ መጥፎ መንግስት፣ ጥሩም ሊሆን ይችላል፣ መጥፎ መንግስት ሊሆን ይችላል ያ አይደለም ጥያቄያችን። ግን የህጋዊነት ጥያቄ የማይነሳ መንግስት ኢትዮጵያ እንዲኖራት ያስፈልጋል ብለን ይሄንም ማድረግ ኢትዮጵያ ከቻለች፣ በዚህ ምርጫ ኢትዮጵያ አሸናፊ ሆና ወጥታለች። አንደኛው ነው። ሁለተኛው ደግሞ ሁለተኛው ደግሞ አሁን ሀገር በተለያየ አይነት ነገር ተወጣጥረን ያለንበት አይነት ነገር እዚህ ጋር እየተጋደል እየተገፋፋን፣ አንዳችን አንዳችን እያፈናቀል በሺዎች የሚቆጠሩ ሰዎች በዚህ አመት ህይወታቸውን ያጡበት በርስ በርስ ግጭት በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያ የሚገኙበት ሁኔታ አለ እና ሀገር በእንደዚህ አይነት ሁኔታ ባለችበት ወቅት እንደገና ምርጫ ደግሞ ለሌላ ቀውስ ምክንያት መሆን የለበትም። ምርጫን ተከትሎ ምንም አይነት ቀውስ ሀገርን ሊያጋጥሙ አይገባም። ስለዚህ ይሄንን ሀገር በጊዜ ምርጫም ድህረ ምርጫም ልታደረግ የምችል ከሆነ ኢትዮጵያ አሸናፊ ሆና ወጥታለች ብለን ለራሳችን እነኚህን አላማዎች አስቀምጠን ነው ዛጋ ወይ ደግሞ እነኚህን ግቦች አስቀምጠን ነው ዛጋ የተነሳ ነው። በዚህ ጉዳይ ዙሪያ በዚህ ጉዳይ ዙሪያ በጥሩ አጋጣሚ ሌሎች ፖለቲካ ፓርቲዎችም ጥሩ ድጋፍ ዛጋ የነበረበት አይነት ነገር አለ። ይሄንን ይሄንን ኢትዮጵያ ሀገሬ ይሄንን ስኬታማ በሆነ አይነት መልኩ እዛጋ ፈጽመዋለች። ምርጫው እጅግ በጣም ብዙ ኢሬጉላሪቲስ፣ ወይም ደግሞ በጣም ብዙ ጣውሎ፣ በጣም ብዙ አላግባብ የሆኑ ነገሮች እ በጣም ብዙ ነገሮች እዛ ጋር ነበሩበት። ይሄንን አስቀድመን ከምርጫውም አስቀድሞ በጣም በሰፊው ጋዜጣዊ መግለጫም ሰተንበታል፣ በደንብ አድርገን የተናገርንበት ነገር አለ። የምርጫውም ዕለት የተለያዩ በጣም ብዙ ፕሮብለሞች እዛ፣ በጣም ብዙ ችግሮች ያጋጠሙ ነገሮች አሉ። እነኚህ ሁሉ ችግሮች ግን እንዳለ ሆኖ ቅድመ ምርጫም የምርጫውም ዕለት ከዛ በኋላ ያለው ፕሮሰስ ሌላ ፕሮሰስ ነው። በእነኚህ ሁሉ ውስጥ እነኚህ ሂደቶች ውስጥ የተወሳሰቡም ነገሮች ሆኖ ያ እንደ ሀገር ግን ሀገር አሸናፊ ሆና ወጥታለች። ይሄ ማለት ለራሳችን እናት ፓርቲ ምርጫውን አሸንፎ መንግስት ይሆናል ብለን አይደለም። እዛ ጋ ያስቀምጥ ነው። ለራሳችን ስናስቀምጥ ኢንተርናሊ በውስጣችን ማለት ነው። ሀገር አሸናፊ ሆና መውጣት መቻል አለባት ብለናል። ስለዚህ ያንን አቲቭ አድገናል። እናት ፓርቲ አሸንፋለች ብለን ነው እዛ ጋ የምናስበው። አጠቃላይ ይህን ነገር በምንመለከትበት ጊዜ ምክንያቱም በፖለቲካው ሜዳ ከጥር ወር ጀምሮ ነው እዛ ጋ ያለ ነው። ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ አሁን ሰባተኛ ወር ላይ ነው። ሰባት ወር እዛ ጋ ንትን ብለን በጊዜ ስድስት መቶ አምስት ጭዎችን በመላው ኢትዮጵያ ማስመዝገብ ችለናል። ከነኚህ ስድስት መቶ አምስት እጩዎቻችን የምርጫ ያልተካሄደባቸው ወደ ሀያ አራት የምርጫ ክልሎች አሉ። እንደገና ደግሞ የድጋሚ ምርጫ ደግሞ የጠየቅንባቸው እና ደግሞ እየተከላከልንባቸው ያሉ ደግሞ የምርጫ ክልሎች አሉ። እነኚህ እንዳሉ ሆኖ ገና ምርጫ የሚካሄድባቸው እንዳሉ ሆኖ እስካሁን ድረስ አንድም ወንበር አላገኘንም፣ የተወካዮች ምክር ቤት ግን አንድም የተወካዮች ምክር ቤት አላገኘንም ብለን ግን ተሸናፊ አድርገን ግን ራሳችን እዛ ጋር እናስቀምጥም። ምክንያቱም በዋነኛነት ከዚህ ምርጫ እናት ፓርቲ አሸናፊ ሆና መውጣት አለበት ሳይሆን ኢትዮጵያ አሸናፊ ሆና መውጣት አለበት ብለን ነው እዛ ጋር ዓላማ አስቀምጠን የተነሳ ነው ያንን ዓላማ እናት ፓርቲ በእናት ፓርቲ እይታና በእናት ፓርቲም ድጋፍ ኢትዮጵያ አሳክታለች ብለን ነው የምናምነው። ስለዚህ በዚህ አይነት መልኩ ነው የምገመግመው። እናት ፓርቲ እንደ ፓርቲ ወይም በጥቅሉ ህዝብም እንደ ኢትዮጵያዊ ዜጋ፣ ሌሎችም በአሸናፊነት የወጣውን መንግስት ምን የተማሩት ነገር አለ ይላሉ? ምርጫው ለኢትዮጵያውያን ምን አይነት አስተምህሮት አበርክቶ አልፈዋል? በጣም ጥሩ ጥያቄ ነው። ከፓርቲ በምነሳበት ጊዜ ፓርቲ በፖለቲካ መድረኩ በአጠቃላይ ማለት እንችላለን ኦልሞስት መቶ በመቶ ከዚህ ቀደም ምንም አይነት የፖለቲካ ተሳትፎ ያልነበረን፣ ነገር ግን በተለያየ ሙያ በተለያየ ዘርፍ ተሰማርተን ሀገራችንን እያገለገልን የምንገኝ በዩኒቨርሲቲም በምንም ነገር ያለፍን ቢያንስ ሲደር የቆጠን ሰዎች ስብስብ ነን። እዛ ጋር ሀገራችን ደግሞ በተለያየ አይነት መልኩ እዛ እናገለግል ሰዎች ነን እና ፓርቲ ከዚህ ምርጫ በጣም በጣም እንደ አዲስ ፓርቲ እጅግ በጣም ብዙ ልምድ እዚያ ወስዷል። ሁሉንም ነገር የምናልፍበት ነገር በሙሉ እየተማርን የምናልፍበት ነገር ነበር። ለርኒንግ ባይ ዱዊንግ እንደሚባለው ማለት ነው። ምንም አይነት ከዚህ ቀደም እኛ ማዕከል ይሄንን አይነት ልምድ ያለው ሰው የለም። ስለዚህ እያንዳንዱ ነገር ለእኛ አዲስ ትምህርት ነበረ። አዲስ ትምህርት ነበር። ያንን እያለፍን እያለፍን እያለፍን እየተማንበት እያለፍን የነበር ነገር ነበር። በአጠቃላይ እንደ ሀገር በምንመለከትበት ጊዜ ሀገር የተማረችበት ነገር ሁለት ነገር ያለ ይመስለኛል። አንደኛ ነፃና ፍትሀዊ ምርጫ እናደርጋለን ተብሎ በመንግስት ደረጃ በጣም ብዙ ነገር እዛ ጋር የተነገረበት ነገር አለ። ይህንን ለማድረግም አት ሊስት በጎ ነገርን አንዳንዴ በጎ ነው ብሎ ማለፍ አስፈላጊ ነገር ይመስለኛል። እና የተሰራው መልካም ነገር መልካም ነገር ተሰርቷል ብሎ አመዝግኖ መሻገር ያስፈልጋል። አንድ ነገር እዛ ጋ መንግስት አሁን ምርጫው ነጻና ፍትሀዊ አድርጋለሁ ብሎ በሚናገርበት ጊዜ ቢያንስ ሁለት ነገሮችን ሰርቷል። የዛ ጋ አምናለው እና እመለከታለሁ። ይሄ ምንድን ነው? የምርጫ ሕጉን በአዲስ መልኩ እዛ ጋ ተከልሶ ተቀልሶ እንዲታወጅ ተደርጓል። ይሄ ለምርጫው የተሻለ ሁኔታ እዛ ጋ ፈጥሯል ብለን እዛ ጋ እናስባለን። ሁለተኛ ይሄንን ተከትሎ ምርጫውን የሚያስፈጽመው አካል ብሔራዊ ምርጫ ቦርድ በአዲስ መልኩ እንዲዋቀር ተደርጓል። እውነት ለመናገር ብሔራዊ ምርጫ ቦርድ በተቻለ መጠን እንደ አዲስ ተቋም፣ አዲስ እንደተደራጀ ተቋም የራሱ የሆነ እጅግ በጣም ብዙ ድክመቶች እንደነበሩበት እንመለከታለን። ለምሳሌ የእኛን የእኛን ሰርቲፊኬት ግኝት ጀምሮ ማለት ነው። እጅግ በጣም ብዙ ችግሮች እንደነበሩበት እዛ ጋ እናያለን። ግን ቢያንስ ግን አድሏዊ የሆነ አቋም የወገንተኝነት ነገር የማይንጸባረቅ ምርጫ ክልል ምርጫ ቦርድ ግን እንደነበረ እርግጠኛ መናገር እንችላለን። ራሳቸው የቦርዱ አመራር አመራር አካላት እናን ጭምር ማለት ነው። ስለዚህ በዚህ በሁለቱ ረገድ መንግስት ትልቅ ነገር እዛ ጋር አድርጓል። ምርጫውን በትክክል ነጻና ፍትሃዊ ሊያደርጉ ይችላሉ ከሚባሉ ነገሮች የመጀመሪያዋን ነገር እዛ ጋር አድርጓል ብለን እንመለከታለን። ከዚያ ውጭ ግን በምንመለከትበት ጊዜ ከታችኛው ምርጫው ደግሞ የሚካሄደው የት ነው? ታችኛው የአስተዳደር አካል አቃ ነው። ወደ ገጠር በምንመጣበት ጊዜ የገጠር ቀበሌ ገበሬ ማህበር ጋር ነው፣ እዛ ጋር የሚካሄደው። ከዛ ከፍ ብሎ ወደ ወረዳ፣ ወደ ዞን፣ ወደ ክልል ምናምን ነገር ብሎ ነው ኮምፓውንድ እየሆነ የሚመጣው። ከተማ በሚሆንበት ጊዜ ከከተማ ቀበሌ ላይ ደግሞ አዲስ አበባ ላይ በሚሆንበት ጊዜ የክፍለ ከተማ ወረዳ ላይ ጀምሮ ነው። እዛ ጋር ያ አይነት አመለካከት ያ አይነት አስተሳሰብ የቀደሙ አይነት አስተሳሰብ አሁንም በዚህኛው ምርጫ በሰፋ መልኩ ካልሆነ በስተቀር ምንም የተሻሻለ ነገር የለም። ምንም እንኳን ነፃ እና ፍትሀዊ የሆነ ምርጫ ለማካሄድ ፍላጎቱ በላይኛው የመንግስት አካል ጋር እንዳለ የተገለጠም ነገር ቢሆን በትክክል ምርጫው የሚከናወንበት ቦታ ላይ ግን ይሄንን አይነት ነገር ያየንበት ነገር የለም። የሰው ማይንድ ሴቶ ማይንድ ሴቶ በምንም አይነት መልኩ አልተለወጠ። ወደ ምርጫ በምንመጣበት ጊዜ ሀገርም ማገልገል ሀገርም ማገልገል የሚለው ነገር ሳይሆን እዛ ጋር ሲታይ የነበረው የራስን ወንበር በደንብ አድርጎ አጠባብቆ ለቀጣይ አምስት አመታት ደሞዝን ማመቻቸት እንደሆነ በደንብ አድርገን እዛ ጋ ተመልክተንበታል። እንደ መንግስት ደግሞ ምርጫን ማካሄድ በምንፈልግበት ጊዜ ደግሞ የሚታየው የራስን ወንበር እዛ ጋ አመቻችቶ ያንን ነገር እዛ ጋ ወንበሩን በደንብ አድርጎ አደላሎ አጥብቆ መቀመጥ አይነት ከሆነ ሀገር አንዲት እርምጃ ወደፊት የማትሄድበትን ነገር እዛ ጋ ተመልክተናል። ይህንን በደንብ አድርገን አይተናል። ሀገር ከዚህ የምትማረው ነገር ከዚህ መላቀቅ እንዳለባትና የወደፊት ቀጣይ ጉዟን ከዚህ በላቀ ከዚህ በተሻለ ከዚህ በስልጠና አይነት መልኩ መምራት እንዳለባት። ኢትዮጵያ ከዚህ ይህን አይነት ትምህርት ወስዳለች ብዬ አስባለሁ። በሌላ በልኩ የፖለቲካ ፓርቲዎች አሁንም ምንም እንኳ ቀደም ሲል ቁጥራቸው የቀነሰን ቢሆን ወደ ሀምሳ ምናምን ነገር ቁጥራቸውን የብሔራዊ ምርጫ ቦርድ አውርዶታል። አሁንም ቢሆን ወደ ሀምሳ ፖለቲካ ፓርቲዎች ለኢትዮጵያ እጅግ በጣም ብዙ ናቸው። ሳማው ሰብሰብ ሰብሰብ ብሎ አንድ አይነት አመለካከት ያላቸው ወደ አንድ ነገር እዛ ጋር መጥተው ጠንከር ያለ ነገር እዛ ጋር ይዘው አባላቶቻቸውና ደጋፊዎቻቸውን ማሰባስበው መሄድ እንዳለባቸው ይህንም ትምህርት ሀገር ወስዳለች ፓርቲዎችም ወስዷል ብዬ አስባለሁ። ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ተጠዋቂ ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን። የአውስትራሊያ ኤስፔስ ራዲዮ ስለጋበዘንና ለዚህ ቃለ መጠይቅ ስለጋበዘኝ በጣም እግዚአብሔር ስልኝላለሁ፣ አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።